atau Jerman. የዩናይትድ ስቴትሱ ወግ አጥባቂ ፓርቲ የሪፐብሊካኖቹ እጩ ቱጃሩ ፖለቲከኛ ዶናልድ ትራምፕ ድል ማድረጋቸው ለብዙ አውሮጳውያን ያልተጠበቀ ነበረ። ውጤቱ እስካሁንም ያልተዋጠላቸው ጥቂት አይደሉም። ከተራው ዜጋ አንስቶ እስከ ፖለቲከኞች። በመንግስት አስተዳደር ውስጥ ልምድ ያላቸው አንጋፋዋ ፖለቲከኛ ሴናተርና የቀድሞ ውጭ ጉዳይ ሚኒስትር የዲሞክራቶቹ ፓርቲ እጩ ሂለሪ ክሊንተን ምርጫውን እንደሚያሸንፉ በጣም እርግጠኛ ሆነው ነበረ ውጤቱን የሚጠባበቁት። በምርጫ ዘመቻ ወቅትም አብዛኛዎቹ የአውሮፓ ፖለቲከኞች ትራምፕን ሲያጣጥሉ የሚናገሩትንም ፋይዳ ቢስ ሲሉ ነበረ የከረሙት። አብዛኛው ዓለም ሲተቻቸውና ሲያብጠለጥላቸው የቆየው ትራምፕ ማሸነፋቸው አውሮፓን አስደንግጧል። ለምን እንደ ዶናልድ ትራምፕ አይነት በፖለቲካው ዓለም ውስጥ ያላለፉ በቡድን መስራት እንዴት እንደሆነ የማያውቁ በጋራና በህብረት ተመካክሮ ያለምን የውጭ ፖሊሲ ያለምን የመከላከያ ጉዳይ መቀየስ የሚለውን ነገርም የማያዳምጡ ችኩል፣ ቁጡ፣ ግንፍልተኛ እና ደግሞ ወዴት እንደሚራመዱ ዛሬ ምን እንደሚሉ ነገ ምን እንደሚያደርጉ የማይታወቅ አቅጣጫቸውም ግልጽ ያልሆነ ሰው በዛ ላይ ደግሞ አቶም የጦር ኒውክሌር መሳሪያ በእጃቸው ያለ አሜሪካንን የሚመራ አንድ ሰው ሊያመጣ የሚችለው በሚቀጥሉት አራት አመቶች ምንድን ነው የሚለውን ነገር እዚህ የሚያሳስብ ነገር ነው። የበርሊኑ ወኪላችን ይልማ ሀይለ ሚካኤል እንደተናገረው አውሮጳውያንን ድንጋጤ ላይ የጣለዋቸውና ያሰጓቸው እነዚህ የትራምፕ ባህሪያት ብቻ አይደሉም በምርጫ ዘመቻ ወቅት ያነሷቸው አወዛጋቢ ሀሳቦችም ጭምር እንጂ ሰውየው ያነሱት አርስቶች አሜሪካን ትቅደም አሜሪካንም ከፍ እናደርጋት የሚለው አነጋገር ነው። ያን ለማለት የተረሱ ሰዎች፣ የተናቁ ሰዎች፣ ድሆች የተባሉት አሜሪካን ሀገር የወደቁ ተስፋ የሌላቸው ሰዎች የተባሉትን እነዚህን ወገኖች ነው ማሰባሰብ የቻሉት። ይህ ሁኔታ እዚህ አውሮፓም አለ። ይህንንም የሚያደርጉ ብዙ ኃይሎች አሉ። ለምሳሌ ፈረንሳይን ሀገር ብንመለከት፣ ሆላንድን ብንመለከት፣ እዚህም ጀርመን ሀገር ወደፊትም ጣሊያን ሌሎቹም፣ ስፔንም ጭምር ሰዎች ተነስተው የድሆችን ሰዎችና የህዝብን ፍላጎት የልብ ትርታቸውን ተገንዝበው የሚያካሄዱት የፖለቲካ እንቅስቃሴ ተጠናክሮ የቆየውን እስካሁን ድረስ አገር የሚያስተዳድሩትን የነበሩትን ፖለቲከኞችን ሊህቃኖችን እነዚህን ሁሉ ገፍትሮ ይጥላሉ የሚል ፍራቻ ነው ያሳደረው። እነዚህን ሁሉ ትምህርት ሆነው እዚህ አውሮፓ መጥተው ሌሎቹን አንቀሳቅሰው የቆየውና የኖረውን ፖለቲካ መደቡን ያናጋሉ የሚል ነገር ነው። የብራሰልሱ ዘጋቢያችን ገበያው ንጉሴ ደግሞ ለብዙዎቹ አውሮፓውያን ድንጋጤው እኛም የአሜሪካን እጣ ይገጥመን ይሆን ከሚል ስጋት የመጣ ነው ይላል። እንደ ገበያው የአውሮፓውያኑ ስጋት ይህ ብቻ አይደለም። እሳቸው እንደተመረጡ ሁሉም ብሄረተኞች በተለይ ቀኞቹ እዚህም ሌላ አብዮት እንደሚነሳ ትራምፕ እዚህም እንደሚደገም ነው እያስታወቁ ያሉት። እነዚህ ብሄረተኞቹ የሚባሉት እንግዲህ ዓለም አቀፍ ትብብርን አያስፈልግም ወይም በስቷል የሚሉ ናቸው። ጸረ ስደተኞች ናቸው። ስለዚህ ይሄ ግሎባላይዜሽን የምንለው ይሄንን የሚቃወሙና የብሔራዊ መንግስታት ስልጣን ወደ ሀገሮቹ መመለስ አለበት የሚሉት ሀይሎች ጎልተው ሊወጡ ይችላሉ የሚል ነው። ይሄ ስጋት አለ። እየታየ ያለውም ይሄ ነው። በሌላ መልኩ ደግሞ በተለይ አውሮፓ ህብረት፣ የውጭ ትብብር ከአሜሪካ ጋር የቆየ የደህንነትና የሴኩሪቲ ትብብር አለው ኔቶ አለ በንግድ ላይ በአየር ንብረት ላይ ከቻይና ጋር ባለው ፖሊሲ ከሩሲያ ጋር ባለው ፖሊሲ በመካከለኛው ምስራቅና በጸረ ሽብር ትግል ሁሉ ከአሜሪካ ጋር እጅና ጓንት ሆነው ይሰሩ የነበረውን ዶናልድ ትራምፕ የሚቃወሙ ስለሆነ ይህንን ፖሊሲ ወዴት ይወስዱታል እንዴት ነው የምንቀጥለው የሚሉት በርካታ ጉዳዮች በአጠቃላይ እንደ አዲስ መታየት የሚኖርባቸው ይሆናል ወይንስ በዚሁ ይቀጥላሉ የሚለው ስጋት ሁሉ በሁሉም አቅጣጫ እያነጋገረ ያለ ነው። ከስጋቶቹ አንዱ የእሳቸው ስልጣን ላይ መውጣት ለአውሮፓ አንድነትም አደጋ ይሆናል የሚል ነው። እሳቸው ለአውሮፓ አንድነት አደጋ ናቸው ተብሎ ይታመናል። አውሮፓ እዚህ ዓለም አቀፍ ትብብሮቹ ለምሳሌ ያህል በአየር ንብረት ላይ ተስማምተው ይሰራሉ በኔቶ ላይ እና በመሳሰል ጋብስ ላይ አብረው ይሰሩት የነበረው አሜሪካ እንደ አንድ አጋር መሆኗ ሲቀር ከውስጣቸውን መከፋፈል ሊፈጠር ይችላል። ለምሳሌ አሁን በሩሲያ ላይ የሚወስዱትን የተለሳለሰ አቋም የሚደግፉ የአውሮፓ ህብረት ሀገሮች አሉ። በሌላ መልኩ ደግሞ እነዚህ የውስጥ ብሔረተኞች እኮ ጸረ አውሮፓ ህብረት ናቸው። ስለዚህ የየ ሀገሮቹን ስልጣን ይመለስ ባዮች ናቸው። ለምሳሌ ያህል የእንግሊዝ ከአውሮፓ ህብረት መውጣት ትራምፕ ይደግፋሉ። ስለዚህ እንዲህ እንደ አይነቶቹ አገሮቹ ወደየሀገራቸው እንዲመለሱ እንጂ በህብረቱ ዙሪያ አንድ ላይ ተሰባስበው በዓለም አቀፍም በሀገራዊ ፖለቲካም የሚገፉትን አስተሳሰብ ትራምፕ የሚቃወሙ በመሆናቸው ይህ አስተሳሰብ ሊሰርጽና እዚህ ማገ አካባቢ ያለውን አንድነት ሊያናጋ ይችላል የሚል ስጋት ነው ያለው። ከዚህ በተቃራኒም የሚሰጡ አስተያየቶች አሉ። የትራምፕ መመረጥ የአውሮፓ ህብረት ተጠናክሮ እንዲወጣ ድክመቶቹን እንዲያርም ከአሜሪካ ጋር ጥገኛ መሆኑን እንዲያውቁምና ለምሳሌ ያህል በኔቶ መተማመን ቀርቶ የአውሮፓ የጋራ የውስጥ የመከላከያ ዲፌንስ ፎርስ ለማቋቋምም ያግዛል የሚሉና በመነቃቃት በአዲስ ለመነሳትና በአዲስ ብዙ ስራዎችን ለመስራት ተጠናክሮም ለመውጣት ያግዛል። ጥሩም አጋጣሚ ሊሆን ይችላል የሚሉም አስተሳሰቦች አሉ። አሜሪካን ከአውሮጳ ጋር በተለያዩ መስኮች የሚኖራት ትብብር እንዴት እንደሚቀጥል ለጊዜው ግልጽ አለመሆኑ አሁንም አሳሳቢ ሆኖ የቀጠለ ጉዳይ ነው። የትራምፕ የውጭ መርህ በግልጽ ባይታወቅም በምርጫ ዘመቻቸው ወቅት ሀገራቸው ሩሲያና ቻይናን ከመሳሰሉ ሀገሮች ጋር እንዲኖራት ስለሚፈልጉት ግንኙነቶች ፍንጮች ሰጥተዋል። እነዚህ ግንኙነቶች በአውሮጳ ሊያሳድሩ የሚችሏቸውን ተጽዕኖዎች ለመቋቋም አውሮጳ ራሷን ማዘጋጀት አለባት ይላል ይልማ። አውሮፓኖች ከእንግዲህ ራሳቸውን ችለው ሊንቀሳቀሱ የሚችሉበትን አንድ የአሰራር ዘዴ አንድ የሚያስተሳስራቸው ነገር ማድረግ አለባቸው። ቀስ እያሉ እንግዲህ እስከ ዛሬ ድረስ የነበሩም በአሜሪካኖች ጥላ ስር ሆነው የመንቀሳቀሱን ነገር ትተው ራሳቸውን የሚችሉበትን ነገር መንደፍ ያለባቸው ይመስለኛል። በንግድ በኩል ምናልባት በእኔ ግምት ነው የአሜሪካ መንግስት ከሩሲያ ጋር ያለውን ግንኙነት የሚያሻሽለው ከሆነ በተለይ ጀርመኖች ከሩሲያ ጋር የሚያደርጋቸው የንግድ ግንኙነታቸው ማዕቀቡ ስለተጣለ እስከ ዛሬ ድረስ ጎርቷቸው ነበር። ምን ሊጠቅማቸው የሚችል ነገር ከዛም ሊያገኙ ይችላሉ፣ ወደፊትም ሊራመዱበት ይችላሉ። ግን የዩክሬን ጥያቄ አለ፣ የክሪም ጥያቄ አለ። እነዚህ አዳዲስ የአውሮፓ አባል የሆኑት የባልቲክ ሀገሮች የሚባሉት የእነሱ ሁኔታ አለ፣ የጸጥታው ጉዳይ አለ፣ የፖላንዶች ጥያቄ አለ። ይህንን፣ ይህን ሁሉ ማሸጋሸግ ያለባቸው ናቸው። በሌላ በኩል ትራምፕ ምናልባት በምርጫ ዘመቻ ወቅት ወስዳቸዋለሁ ያሏቸውን አወዛጋቢ እርምጃዎች በሙሉ ስልጣን ሲረከቡ ሊተዋቸው ይችላሉ የሚሉ ግምቶች ይሰነዘራሉ። ይህን በሂደት ለማየት የሚጠብቁ እንዳሉ ሁሉ መሆኑንም የሚጠራጠሩ አልጠፉም። የአውሮፓ ህብረት ግን ከትራምፕ ጋር በህብረቱና በአሜሪካን ግንኙነቶች ላይ ለመነጋገር ብራሰልስን እንዲጎበኙ ከወዲሁ ጋብዟቸዋል። ትራምፕ አውሮፓ ሲመጡ የመሪዎች መስተንግዶ ብቻ ሳይሆን የህዝቡ ተቃውሞም ነው የሚጠብቃቸው። ይላል ገበያው። በሩሲያ ላይ ያለሳሉ ተብሎ ይጠበቃል። በሩሲያ ላይ መለሳለሳቸውን ሁሉም የአውሮፓ ህብረት ሀገሮች አይቃወሙትም። ለምሳሌ ጣሊያን። ይህንን በሩሲያ ላይ መለሳለሱ የአውሮፓ ህብረት ከጣሊያን ጋር የገባውን ፍጥጫ ለማብረድም ያግዛል የሚል አስተያየት አለ። በዚህ ላይ ብዙ ቅራኔ ላይኖር ይችላል። ግን ለምሳሌ በአየር ንብረት ላይ ከፍተኛ ቅራኔ ነው ያለው፣ አለመግባባት ነው ያለው። የነፃውን ንግድ የተጀመረውን ድርድር እንደውም ሞት አበቃለት ያሉ ሀይሎች አሉ። ስለዚህ እነዚህ እነዚህ ነገሮች ላይ ትራምፕ በምርጫ ዘመቻ ያሏቸውን አሁንም ስልጣን ላይ ከወጡ በኋላ በተግባር ላይገፏቸው ይችላሉ የሚል ግምት ነው ያለው። ምናልባት ወደ መሀል የሚመጣ አቋም ሊመጣና በጋራ የሚሰሩበትም ሁኔታ ሊኖር ይችላል። በትዕግስት እንጠብቅ የሚሉ ክፍሎች ነው ያሉት። ግን እዚህ አውሮፓ ሲመጡ አንድ የሚጠበቀው ነገር ምንድን ነው? ከፍተኛ ህዝባዊ ተቃውሞ፣ ሰላማዊ ሰልፍ እንደሚደረግባቸው ይገመታል። ምክንያቱም አውሮፓ ከአሜሪካ በተለየ በተለይ በዚህ በአየር ንብረት ላይ፣ በስደተኞች ላይ እንደው በአጠቃላይ የህዝቡ አስተያየት መሀል ግራ ነው ማለት ይቻላል የአሜሪካኖችን የዚህም የቀኙን አስተሳሰብ የሚቃወም በመሆኑ በሴቶችም፣ በግራዎቹም፣ በሁሉም አቅጣጫ ከፍተኛ ሰላማዊ ሰልፍ ሊጠብቃቸው ይችላል። የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ ከስልጣን ከመውረዳቸው በፊት የመጨረሻ በተባለ የግሪክ የጀርመንና የፔሩ ጉብኝታቸው በዩናይትድ ስቴትሱ ምርጫ ውጤት የተደናቀጡትን የዓለም መሪዎች ለማረጋጋት ይሞክራሉ። ነገ ማታ በርሊን የሚመጡት ኦባማ በአጋጣሚው ከውጭ መሪዎች የቅርብ አጋራቸው ሆነው የዘለቁትን የጀርመን መራይተ መንግስት አንጌላ ሜርክልን ያመሰግናሉ። ዋና ዋና ከሚባሉ የአውሮጳ መሪዎችም ጋር ይወያያሉ ተብሏል። ኦባማ በጉብኝታቸው የእስከዛሬዎቹ ግንኙነቶች ተጠናክረው ሊቀጥሉ እንደሚገባ ያሳስባሉ ተብሎም ነው የሚጠበቀው። የትራምፕ ድል የገባቸው የአውሮጳ ቀኝ ጽንፈኛ ፓርቲዎች ብቻ ይመስላሉ። እነርሱ በምርጫው ውጤት ፈንድቀዋል። የአውሮጳ መሪዎችና ፖለቲከኞች ግን ትራምፕ ምን ይዘው እንደሚመጡ ለማወቅ ተቸግረዋል። ግርታዎቹ ምናልባት ዶናልድ ትራምፕ ከዛሬ ሁለት ወር በኋላ አርባ አምስተኛው የአሜሪካን ፕሬዚዳንት ሆነው ስልጣን ሲይዙ መልስ ያገኛሉ ብለን ተስፋ እናደርግ። የትራምፕ መመረጥ በአውሮጳ ባሳደረው ስጋት ላይ ያተኮረው የዛሬው አውሮጳና ጀርመን ዝግጅታችን በዚሁ አበቃ። ሳምንት በሌላ ቅንብር እንገናኛለን። ደህና ቆዩን።